Radio. ወይዘሪት ሰናይት አበበ ከኢትዮጵያ በቅርብ ነው የተመለሱት ወደ አውስትሬሊያ ከዛ ሲመለሱ ለአስራአራት ቀናት ለይቶ ማቆያ ወይም ወሸባ ገብተዋል። የአስራ አራት ቀን ቆይታዎ ምን ይመስል ነበር? ከአውሮፕላን እንደወረድን ፖሊሶች፣ አርሚዎች እና ሶስት ባስ ቆሞ ጠብቆ ነበረ። ወደ ባሱ እንድንገባ ተደረግን። ከዛ ባስ ውስጥ እንደተቀመጥን ወደ ሆቴሉ ይዘውን መጡ። አንድ በአንድ እየወረድን ፖሊሶቹ ወደሚያሳዩን ሆቴል ገባን። እዛ እንደገባን ክፍላችን ምን እንደሆነ የትኛው ቁጥር እንደሆነ ተነገረን። ሻንጣችንን ይዘውልን ወደ ክፍላችን ሄድን። ልክ ይሄ ክፍልሽ ነው ይሁን እና ተብዬ ተነገረኝ። ወደ ክፍሌ እንደገባሁን በቃ በሩ ተዘጋ። ያንን ነው መውጣት እንደማንችል ተነግሮናል። ከኢትዮጵያ ሲነሱ ይሄ ገጥሞት እንደሚችል አውቀው ነበር? እዚህ ምርመራ እንደሚደረግና ለአስራ አራት ቀን ሆቴል እንደምትቀመጡ ይሄን ሰምተው ነበር? አዎ ሰምቼ ነበረ፣ ሰምቼ ነበረ። ኢሜይል ተደርጎልኝ ነበረ ከፍላይት ሴንተር፣ እዚህ ትኬት ከገዛሁበት ኦፊስ ተነግሮኝ ነበር። አስራ አራት ቀን ሆቴል ትቀመጫለሽ ተብዬ ተነግሮኝ ነበር። አውሮፕላን ማረፊያ እንደደረሳችሁ በቀጥታ ወደ ሆቴል እንታመሩ ነው የተደረገው ወይስ እዛው ምርመራ ተደርጎላችኋል? የትኩሳት ወይም የኮሮና ቫይረስ ምርመራ ተደርጎላችኋል? ወደ ቤቱሉ ከመግባታችሁ በፊት ኤርፖርት ውስጥ ትኩሳት ምርመራ ተደርጎልናል። ከዛ ደግሞ ወደ ሆቴል እንደምናሄድ ተነግሮናል። ያ ብቻ ነው የተደረገልን። ሆቴል ውስጥ አስራ አራት ቀን ቆይታችኋል። የአስራ አራት ቀን የሆቴሉ ቆይታ ምን ይመስል ነበር? በእርሶ ህይወት ውስጥ ያሳደረው ምን አይነት ስሜት ነው? ሆቴል ውስጥ ቴሌቪዥን ማየት፣ መብላት፣ መተኛት ነው እና በጣም በጣም በጣም አስቀያሚ ነገር እንዲያውም መኔጃ እስር ቤትን መሆን የሚመረጥበት ቦታ ነው። ምክንያቱም ቴሌቪዥን ከማየት፣ ከመብላት ከመተኛት በስተቀር ምንም ነገር የለም። መስኮት እንኳን መክፈት የማይቻልበት ጊዜ ነው እና በጣም ከባድ ነበረ። በእውነት በጣም በጣም እኔ መተኛት በጣም እንትንላለው ማረፍ ፈልጋለው፣ ግን አለቀብኝ። በቃ ተኝቼ ተኝቼ፣ ጠዋትም ማታም ያው የአንኳኮቻ ምግብ በልተን መተኛት ነው። ክፍሉ ንጹህ ነው፣ ሁሉ ነገሩ ንጹህ ነው፣ ግን ምን ያደርጋል ያ እና በጣም እንደ እስር ቤት እንደ እስር ቤት፣ እንዲያውም ከእስር ቤት የሚበልጥ ነበር የነበረው አስራ አራቱን በጣም ከባድ ነበር። ውጭ ካሉ ወዳጅ ዘመዶች ጋር ስትገናኙ ነበር? እዛው ሆኖ በስልክ በፌስታይም በቪዲዮን በስልክ አግኝቻቸው ነበረ ለመጀመሪያ አንድ ሳምንት። ከዛ በኋላ ግን በስልክ መገናኘት ተቋረጠብኝ። ለመጀመሪያ አንድ ሳምንት ተገናኝቻለሁ፣ በፌስታይም ሳይሆን ስልክ እየደወልኩኝ አውርቻቸዋለሁ። ከዛ በኋላ ግን የአስኩት ስልክ ጥሩ ስላልነበረ ተቋረጠብኝ እና የሁለተኛው ሳምንት በዛ ምክንያት ነው እንደውም ከባድ የሆነው። ምክንያቱም ሰዎች ምን ሆኜ እንደተቋራረጠ ስለማቁ ይደውላሉ፣ ወደ ሜሴጅ ነው የሚገባው፣ እና ኮንታክት ማድረግ እንኳን አልቻል የሆቴሉ ሁኔታ ምናልባትም ከእስር ቤት የከፋ አይነት ተሞክሮ እንደነበረ ገልጠዋል። በዛ ወቅት ውስጥ በአስራ አራቱ ቀናት ውስጥ በአእምሮ ውስጥ ይመላለሱ የነበሩት ነገሮች ምን ነበሩ? በኮሮና ቫይረስ የተነሳ ስለ ህይወቶ ወደፊትም ሆነ ወደኋላ ሄደው ለማስተዋል ለማሰብ፣ ከዚህ በኋላ ህይወቴን በዚህ መልክ መምራት አለብኝ ይህም አለለካ የሚል አሳሰብ አሳድሮበታል። ስለ ህይወት ቆም ብለው እንዳያስቡ በፊት ያልነበረትን ጊዜ በጣም በጣም ውጭ ሆኜ ሰርቼ ገብቼ በልቼ ተኝቼ የምኖረውን ህይወት በጣም ነው አፕሪሽት ያደረኩት። ለካ እንደዚህ እንትን ውስጥም ገብቶ ቁጭ ይባላል፣ እና ጤናማ ሆኜ ሰርቼ ውዬ መግባቴ እና ከሰው ጋር መገናኘቴ በጣም አፕሪሽት አድርጌዋለሁ በፊት ወይ እንደው ይሄ ስራ ወይ ይሄ እንደው እንደዚህ ወጥቼ ስራ እየገባሁ እየመጣሁ ቤት ብቻ ብዬ የምኖረውን ኑሮ ትንሽም ቢሆን አማርረው ነበር። ይህ እንደው ደክሞኛል፣ ግን ለካ እንደዚህ ትን ውስጥም ገብቶ ቁጭ ማለት አለ ብዬ ያለፈውን ህይወቴን በጣም ነው እንትን ያልኩት፣ ፕሬት ያረኩት እና ወጥቶ ገብቶ ይህን የመሰለ አየር እንትን እያሉ መኖር በጣም እንትን ነው። እውነቴን ነው፣ ካላዩት ምን እንደሆነ አይታወቅም። ምን ሚስ እንዳረኩኝ እኔ ነኝ ማቀወሰዋል ይህ ሁሉ የሚደረገው ኮሮና ቫይረስ ወረርሽኝ ከአንዱ ወደ አንዱ እንዳይጋባ ወደ እርሶም ሆነ እርሶ ወደ ሌላው እንዳያስተላልፉ ከሚል ስጋት አኳያ ነው። እነኚህ ነገሮች መደረጋቸው ለማህበረሰቡ ጤና ሲባል የዚህ አይነቱ እርምጃ መወሰዱ ተገቢ ነው ይላሉ። አዎ፣ አሁን በሚዲያ እንደማየው አሜሪካ፣ እንግሊዝ ሀገር ምን እንደሆነ ሳየው መሆኑ ጥሩ ነው። ያው መደረግ ያለበት ነገር ነው ጥሩ ነው ብዬ አስባለሁ። ግን ያው ከባድ ነው እንትን ለማለቱ ከባድ ነው፣ ግን መደረግ ያለበት ነገር ነው። ከሆቴሉን ቢወጡ አሁንም ቢሆን የተወሰኑ ገደቦች አሉ። እንቅስቃሴን አስመልክቶ ከሰዎች ጋር እንደዚሁ ተሰባስቦ ቀደም ሲል እንደነበረው መቀመጥ አይኖርም። ከተወሰኑ የገበያ ሱቆች፣ የሕክምና ስራ በስተቀር ሌላ ቦታ እንደድሮ አዘቦታዊ የሆኑ ቦታዎች ላይ መሄድና ጊዜን ማሳለፍ አይቻልም። ይሄኛውስ አሁን ከወጡ በኋላ ከሆቴል ውጭ ያለው የህይወት ተሞክሮንስ እንዴት አገኙት? ከሆቴል ውጭ ያለው ኑሮ ጥሩ ነው። ጥሩ ነው። በእውነት ያንን ካላዩ ይሄኛውን ማመስገን አይቻልም። ይሄ ምንም ምንትን የለውም። ስራ ይሰራል። በዲስታንሱ ከሰው ጋር ማውራት ይቻላል። ቀረብን ባይባል ምች ወቅ ማድረግ ይቻላል። በረፍት ጊዜ እንደዚህ እንደዚህ አይነቱ ነገር ስላለ ጥሩ ነው። ወረርሽኙን አስመልክቶ ቅድም እንዳነሱት አውስትራሊያ ውስጥ በእርግጥ በጣም በጥሩ ሁኔታ ነው ያለው አሜሪካ እንደዚሁ ከሚሊዮን በላይ ሰዎች ተጠቅተዋል ከሰባ በላይ ሰዎች ህይወታቸውን አጥተዋል። ኢትዮጵያ ውስጥ ሰሞኑን ቁጥር መጨመር ጀምሯል ከዚህ በፊት ቻይና አውሮፓ ነበረውን እንዳሉት በሚዲያ ተካትለዋል ይሄ ቫይረስ ምን ያህል አስግቶታል በተለይም ቆይተው ከመጡባት ሀገራው ኢትዮጵያ አኳያ ያ ቫይረስ ኢትዮጵያ ቢገባ ወይም ቢስፋ ሲፋፋ ምን ያህል ጉዳት ሊያደርስ ይችላል የሚል ስጋት አሎት በእርሶ በኩል? በጣም ጉዳት ይኖረዋል። በተለይ ኢትዮጵያ ውስጥ ከገባ አሁንም እዚህ ሆኜ ለቤተሰቦቼ እየደወልኩኝ የሚደረገውን ጥንቃቄ አክሰብት እንዲያደርጉት እንዲያውም ተነግሮኛል። መንግስት ሰብሰብ ብረው ይሄ በቸርች በምናምን ስብሰባ ተደርጎ መጽሐፍ ቅዱስ የማሩ የሚፈልጉ ሰዎች አሉ ተሰብስበው እነሱም ማሰር ጀምረዋል ብለው ትላንት ማታ ስልካዎች የነበረ እና የመንግስት እርምጃው ጥሩ ነው። አሁኑ መጠንቀቂ መጠንቀቅ ያለባችሁ ታዩት አላችሁ አሜሪካ ውስጥ ምን ችግር እንዳለ የሕክምና እንትን አላቸው ሰነታይዚ መታጠብ ቦታም ሊኖራቸው ይችላል። ማለት ግን ኢትዮጵያ በጣም አንድ ላይ ተሰብስቦ መኖር፣ አንድ ላይ ተሰብስቦ መብላት ስለሆነ ከገባ በጣም ከባድ ስለሆነ እንዳይገባ ከአሁኑ ያለውን መንግስት የሰጠውን ጥንቃቄ አድርጉ ብዬ ምክር ሰጥቻቸዋለሁ። በጣም ከባድ ነው፣ ኢትዮጵያ ከገባ በጣም በጣም ኢትዮጵያ በነበሩበት ወቅት የኮሮና ቫይረስ በርግጥ እንዲሁ መላው ዓለም ተዛብቶ የነበረበት ጊዜ ነው። እዛ በአካባቢ በነበሩት ወዳጅ ዘመድ፣ ጓደኞቹ አካባቢ ወይም በተዘዋወሩባቸው ስፍራዎች ስለ ቫይረሱ ያለው ግንዛቤ ምን ያህል ጥልቅ ነው? ሰው በውል ተገንዝቦታል? ተገቢውን ጥንቃቄ ያደርግ ነበር ወይስ ሰምቶ ከንፈር መጦ አዘቦታዊ ኑሮውን ከመቀጠል ባሻገር የተለየ የሕይወት ለውጥ ሲያ ደርግ ተመልክተዋል። ኢትዮጵያ ውስጥ በጣም በጣም በጣም ለውጥ ነበረ። ግለሰቦች ራሳቸው የግል ስራ የሚሰሩ የሚያሰሩ ሰዎች መታጠቢያ አዘጋጅተው ሳሙና ውሃው በቃ በር ላይ አስቀምጠው መታጠብን እንደዚህ ዲስታንስ፣ አንድ ላይ ተሰብስቦ አለመቀመጥን እንችን እያደረጉ ነበር እና ኢትዮጵያ ውስጥ ደስ የሚል ነገር ነበር በእውነት በየበሩ በየቤቱ ያለውን ትብብር ሲታይ በጣም ደስ ሲል ነበረ። በዛ ላይ ደግሞ እናቶች ደግሞ ያው የባህል መድኃኒት ራሳቸው እንደዚህ ሴጧ አድርጉ፣ ነጭ ሽንኩርት እንደዚህ አድርጉ ተብሎ በእነሱ ደግሞ ይሄንን ድክመት አይቻለሁ። በወጣቱ በአዲሱ ኒው ጀኔሬሽን ደግሞ በቃ እጅን በመታጠብ የተባለውን ነገር በማድረግ ተባብረዋል። በእናቶች ላይ ግን ትንሽ የባህል እንትን ስለሚሉ እነሱ ያው በነጭ ሽንኩርቱም እንደገና ደግሞ እግዚአብሔርም ይጠብቀናል ብለው ብዙን ዲስታንሱን የማይጠብቁ እናቶች አጋጥመው ነበር። ወይዘሪት ሰናይት አበበ የአስራ አራት ቀን የለይቶ መቆያ ወይም የወሸባ ጊዜውን ስላካፈሉን እናመሰግናለን። እሺ፣ በጣም ነው የማመሰግናለን።